ሰላም ሰላም እደት ናችሁ። ኢትዮ ኢሉሚናት በኢትዮጵያ ዳል ያውቃሉ። የማህበሩ አባል በመሆን ከድርጅቱ የመጀመሪያ ክፍያ ስምንት መቶ አምሳ ሺ ብር ተከፋይ ይሆናሉ። ለመቀላቀል በ0937936868 ዶክተር ሄኖክ ብለው ይደውሉ።